የአሜሪካ ድምጽ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጥር 25 2014 ዓ ም ዝግጅታችን ጀመረ። የአፍሪካ ህብረት የሚኒስትሮች ጉባኤ ዛሬ ተጀመረ። የሰላምና ጸጥታ ችግር አሁንም በአብዛኛው የአፍሪካ ሀገሮች በመከሰት ላይ ነው። የጸጥታ ጫናዎቹ ደረጃዎች አሏቸው። የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ናቸው። የዛሬውን መክፈቻ ዕለት ያደረጉትን ንግግር የተመለከተ ዘገባ በአብይ ርዕስ እናስደምጣችኋለን። ፈንታሌ ውስጥ ስለተፈጸሙት ግድያዎች የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት አወጣ። ቀይ መስቀል የሕክምና ቁሳቁሶችን የያዙ በረራዎችን ለሰባተኛ ጊዜ ወደ መቀሌ ማድረጉን አስታወቀ። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እንዲሁም የምስል ዝግጅቱን ሲሳይ አሸናፊና ግርማ ደገፋ አሰናድተውልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። አሁን ለሰዓቱ የያዝነውን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ ደረጀ ደስታ ነኝ። የምሽቱን የዓለም ዜናዎች አሰማችኋለሁ። ሶማሊያ ውስጥ በማዕከላዊ የአገሪቱ ክፍል በሚገኙ ሚሊሻዎች መካከል ትናንት ማክሰኞ በተነሳው የእርስ በርስ ግጭት ቢያንስ አስር ሰዎች መገደላቸውና አስራ አምስት ሰዎች መቁሰላቸው ተገለጸ። ግጭቱ የተነሳው ጋላዱድ በተሰኘው ክፍለ ግዛት ባላምባል አውራጃ ውስጥ መሆኑ ተመልክተዋል። ባለስልጣናት፣ የአካባቢው ማህበረሰብ እና የዓይን ማኞች እንደገለጹት በግጭቱ የተሳተፉት ሁሉም ወገኖች የሮኬት ቦምቦችን፣ ጸረ አውሮፕላን መሳሪያዎችና ጠመንጃዎችን መጠቀማቸውን ተናግረዋል። ግጭቱ የተከሰተው የሶማሌ ባለስልጣናትና ዓለም አቀፍ የረድኤት ድርጅቶች በድርቅና በመሳሰሉ ቀውሶች 245000 ሰዎች መፈናቀላቸውን በገለጹበት ወቅት መሆኑም ተመልክተዋል። በተለይ ድርቁ ከቀጠለ ይህ ቁጥር በቅርብ ጊዜ ውስጥ ወደ 1.4 ሚሊየን ሊያድግ እንደሚችልም ተመልክተዋል። የምዕራብ አፍሪካዊቷ አገር ጊኒ ቢሳው በዋና ከተማዋ ተሞክሮ ከከሸፈው መፈንቅለ መንግስት በኋላ በተረጋጋ ሁኔታ እንደምትገኝ የአገሪቱ ፕሬዝደንት በትላንትና ዕለት አስታወቁ። በአሜሪካ ድምፅ የተጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። ማክሰኞ ዕለት የማሽን ጠመንጃዎችንና ኤኬ 47 መሳሪያዎችን በታጠቁ ጥቃት አድራሾች በጊኒ ቢሳው የመንግስት መቀመጫ በሆነው ቤተ መንግስት ላይ ጥቃት ካደረሱ ከሰዓታት በኋላ የዋና ከተማዋ የቢሳው ጎዳና ላይ ሰዎች ተመልሰው ወጥተው ታይተዋል። የሀገሪቱ ፕሬዝዳንትና የቀድሞ የጦር አዛዥ አማሮ ሲስኮ እምላሎ ትላንት ማምሻውን ይሄ ጥቃት መንግስት በተሰበሰበበት ሕንጻ ላይ መፈጸሙ በዴሞክራሲ ላይ የተቃጣ መሆኑን ያሳያል ብለዋል። በምክር ቤቱ ማብራሪያ ወቅት የሪፐብሊኩ ፕሬዚደንት የከፍተኛ ጦር ሰራዊት አዛዥ፣ ጠቅላይ ሚኒስትሩና ሌሎች የመንግስት አባላት ባሉበት በከባድ የማሽን ጠመንጃዎችና በኤኬ 47 ተኩስ ይከፈታል ብዬ በፍጹም አላሰብኩም ነበር። ብዙዎችም እጅግ ተደንቀዋል። ዋና አዛዡን ለማዳን ከአምስት ሰዓታት በላይ የፈጀ የተኩስ ልውጥ ነበረ። በዚህ ወቅት ግን የሀገሪቱ ዋና ጀነራል ተረጋግተው ነበረ። በተመሳሳይ ሰዓትም የሪፐብሊኩ መከላከያና የጸጥታ ኃይሎች ይህንን ክፉ ጸረ ዲሞክራሲያዊነት ለመቆጣጠር እየታገሉ ነበረ። ፕሬዚዳንት እምላሎ በሁለቱም ወገን በሰህይወት ላይ አደጋ መድረሱን የጠቆሙ ሲሆን ዝርዝር ውስጥ ግን አልገቡም። አያይዘውም የመከላከያ የጸጥታ ኃይሎች ሊመሰገኑ ይገባል ብለዋል። ጥቃቱም በህገ ወጥ መንገድ አደገኛ የሆነ መድኃኒት ዝውውር ውስጥ ባሉ ሰዎች የተፈጸመ ሊሆን ይችላል፤ ምክንያቱም ጥቃቱ በእቅድና በተስተካከለ መንገድ የተፈጸመ ነው ብለዋል። እምላሎ እንደ ኤሮፓያን አቆጣጠር በ2020 ዓ ም በተደረገው የሀገሪቱ ምርጫ አሸናፊ በመሆን ወደ ስልጣን የመጡ ሲሆን ነገር ግን ተገዳዳሪያቸው የነበሩት ዶሚኒጎስ ሲሞስ ፔሬራ ውጤቱን አልተቀበሉትም ነበር። የሀገሪቱ ከፍተኛ ፍርድ ቤት ምርጫው አልተጠናቀቀም እያለ በነበረበት ሰዓት ሁሉ እምላሎ ከሀገሪቱ መከላከያ ጋር በመቀናጀት አዲስ መንግስት በማቋቋም ላይ ይገኙ ነበር። በምዕራብ አፍሪካ እያደገ የመጣውን የጸጥታ ችግር በተመለከተም የምዕራብ አፍሪካ ሀገራት የትስስር መድረክ ኤኮዋስ በጋና አክራ በቅርቡ የመሪዎች ስብሰባ እንደሚያደርግም ይጠበቃል። በኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ የአገሪቱ ክፍል በሚገኘው የተፈናቃይ ሰዎች መጠለያ ካምፕ ላይ በተሰነዘረ የሚሊሻዎች ጥቃት ቢያንስ 60 ሰዎች መገደላቸው ተሰማ። የአካባቢው የረድኤት ድርጅቶችና የአይንማኞች እንደገለጹት ለግድያው ኃላፊነቱን የወሰዱት ከሊንዱ ማህበረሰብ የወጡ የገበሬዎች ሚሊሻ ቡድኖች መሆናቸው ተመልክተዋል። የተባበሩት መንግስታት እንዳመለከተው እስካለፈው ታህሳስ ወር ድረስ በመጠለያ ካምፑ አራት ሺህ ተፈናቃዮች ይኖሩበታል። ቀናትን ያስቆጠረውን የሩሲያና ዩክሬንን ውዝግብ እልባት ለመስጠት በየአቅጣጫው የሚደረገው ዓለም አቀፍ ጥረት መቀጠሉ ተመልክቷል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ከሩሲያው ፕሬዝደንት ፑቲን ጋር ዛሬ ረቡዕ በስልክ ተገናኝተው እንደሚነጋገሩ ተነግረዋል። ጆንሰን የሩሲያና ዩክሬን ፍጥጫ በዲፕሎማሲያዊ መንገድ ይፈታል የሚል ተስፋ እንዳላቸው ተናግረዋል። ዩክሬን ራሷን የመከላከል መብት ያላት መሆኑንም የገለጹት ጠቅላይ ሚኒስትሩ ሩሲያ በዩክሬን ድንበር አቅራቢያ ያከማቸችው አንድ መቶ ሺ ጦር በህይወታችን ሙሉ ያየነው ትልቁ የጸባጫሪነት የተገለጸበት ሳይሆን አይቀርም ማለታቸው ተዘግቧል። የቱርክ ፕሬዝደንት ታይፔ ኤርዶጓን ነገ ሐሙስ፣ በዩክሬን ተገኝተው የዲፕሎማሲ መፍትሄ ለመሻት ወደ ኪየቭ እንደሚጓዙ ተዘግቧል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ትናንት በሰጡት መግለጫ ዩናይትድ ስቴትስና ተባባሪዎቿ ዩክሬን የኔቶ ወታደራዊ ህብረት አባል እንዳትሆን ሩሲያ ያቀረበችውን ከፍተኛ የደህንነት ጥያቄ ችላ ብለውታል ሲሉ ወቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሩሲያ አቻቸው ጋር ባደረጉት የስልክ ልውውጥ ሩሲያ ውጥረቱን ለማርገብ ወታደሮቿን በአስቸኳይ ከአካባቢው እንድታስወጣ አሳስበዋል። እንደ ዩናይትድ ስቴትስ ግምት ሩሲያ በዩክሬን ድንበር አቅራቢያ ካሰፈረችው ጦር በመጨመር 127000 ማድረሷ ተመልክቷል። ዩናይትድ ስቴትስም ወደ 8500 የሚደርስ ጦሯን ወደ አካባቢው እየላከች መሆኑ ማስታወቋ የሚታወስ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ጦር ለተባበሩት አረብ ኤምሬቶች በቅርቡ ከየመን ሁቲዎች የሚደርስባት ሚሳይል ጥቃቶችን ለመመከት የሚያስችላት የሚሳይል አውዳሚ መሳሪያዎችና የጦር ጀቶችን እየላከች መሆኑ ተገለጠ። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ስለ መሳሪያዎቹ ከአቡ ዳቢው ሙሐመድ ቢን ዛይድ አል ናሃያን ጋር ትናንት ማክሰኞ በስልክ መነጋገራቸው ተሰምቷል። እንደ ኤሮፓ አቆጣጠር ባለፈው ጥር 17 አቡ ዳቢ በሚገኘው የነዳጅ ተቋም ላይ በአማጽያኑ በተሰነዘ ጥቃት ሶስት የውጭ አገር ሰራተኞች መገደላቸው ይታወሳል። ዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት ሰሜን ኮሪያ በቅርብ ጊዜ ዩናይትድ ስቴትስ ይዞታ በሆነችው የጓም ደሴት ይደርሳል በተባለለት የመካከለኛው ርቀት ሚሳይል ሙከራዋን አስመልክቶ እንዲነጋገር ጥሪ ማቅረቧ ተሰምቷል። ሰሜን ኮሪያ በጎረቤቶቿ አገሮች ባለፈው እሁድ የተባለውን ሚሳይል ሙከራ ማድረጓን አስመልክቶ የተሰራጨውን ዜና በአገሪቱ የመንግስት ሚዲያ በተለቀቁ ምስሎች አረጋግጣለች። ዋሶንግ 12 የተባለው የመካከለኛውና ረዥም ርቀት የሚጓዘው የባልስቲክ ሚሳይል ሰሜን ኮሪያ እስከዛሬ ከሰራቻቸው የላቀና ወደ ዩናይትድ ስቴትስ ግዛት ሊደርስ የሚችል መሆኑም ተነግሮለታል። የዋይት ሀውስ ባለሥልጣናት የእሁዱ ሙከራዋ የተጣለባትን ማዕቀብ እንዲነሳላት ባለፉት በርካታ ወራት የምታካሂደው ጠባጫሪነት ድርጊቶቿ አካል ነው ሲሉ ገልጸውታል። በዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ትናንት ማክሰኞ የወጣ አንድ ጥናት የኮቪድ-19 ተጨማሪ ክትባት ከከፋ ህመምና ሆስፒታል ከመግባት የሚያድን ተጨባጭ ውጤት የሚያሳይ መሆኑን አስታወቀ። የፌዴራሉ የጤና ተቋም ከዚህ ድምዳሜ የደረሰው ሎስ አንጀለስ ውስጥ ካለፈው ህዳር እስከ ጥር ወር ድረስ ለዴልታና ኦምሪኮን ቫይረስ በተጋለጡ በ400 ሺ አዋቂ ሰዎች ላይ ባደረገው ምርምር መሆኑን አስታውቋል። በተባለው ጊዜ ውስጥ ክትባቱን ያልወሰዱና ለዴልታ ቫይረስ የተጋለጡት ሰዎች ክትባቱን ከወሰዱት ሰዎች ይልቅ 83 ጊዜ እጥፍ መታመማቸውና ሆስፒታል መግባታቸው በጥናቱ ተመልክተዋል። በጥር ወር ውስጥም በኦሚክሮን ቫይረስ በተጋለጡ ሰዎች ላይ በተወሰደ ጥናት የማጠናከሪያውን ክትባት ከወሰዱት ይልቅ ያልተከተቡት 23 ጊዜ እጥፍ ወደ ሆስፒታል መወሰዳቸው ተገልጸዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ጥር 25 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። 22 ዓመታትን ያስቆጠረውና ተዳክሞ የነበረው የኢትዮጵያ ሴት ጋዜጠኞች ማህበር እንደገና እያገገመ ወይም እያንሰራራ ነው። ኤክስቼንጅ ፕሮግራሙ ስልጠና አይደለም፣ ስራ ነው። ሴቶችን በተመለከተ፣ ህጻናትን በተመለከተ፣ ሴት ልጆችን በተመለከተ ሰዎችን በመጠየቅ ብቻ ሳይሆን ሪሰርች በመስራት አሃ የሚል ግንዛቤ ነው። ያ ህብተ ተስፋዬ ትባላለች። የቀድሞ የማህበሩ አባልና ጋዜጠኛ ነበረች። ማህበሩ በሰጠው የትምህርት እድል ተጠቅማ ያገኘችውን በህይወቷ ላይ ያደረሰውን አስተዋጽኦ ትነግረናለች። አሁን የስርአተ ጾታ ባለሙያ ናት። በዛሬው የሴቶችና ቤተሰብ ዝግጅታችን በሁለተኛው አጋማሽ ሙሉን ይዘን እንጠብቃቸዋለን። አሁን ለሰዓቱ የያዝነውን አብይ ርዕስ እናሰማችሁ። የአፍሪካ ህብረት የሚኒስትሮች ምክር ቤት ዛሬ ተጀምሯል የ ውጭ ጉዳይ ሚኒስትሮች ምክር ቤት አርባኛው ጉባኤ ነው ዛሬ አዲስ አበባ ውስጥ የተጀመረው። በሚኒስትሮቹ ጉባኤ መክፈቻ ላይ ንግግር ያደረጉት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ በኮቪድ-19 ጫና፣ በአፍሪካ 2063 አጀንዳ እና በሌሎችም አህጉራዊና ዓለም አቀፋዊ ጉዳዮች ላይ ማብራሪያ ሰጥተዋል። ጉዳዩን እየተከታተለ የሚገኘው ዘጋቢያችን ገልሞ ዳዊት ነው ለዛሬ ተከታዩን ዘገባ አድርሶናል። ሊቀመንበር ሙሳፋቂ ከ25 ደቂቃ በላይ በዘለቀው የጉባኤው መክፈቻ ንግግራቸው በተለይ ለአፍሪካ የጸጥታና ደህንነት ችግር ልዩ ትኩረት መስጠት እንደሚያስፈልግም ሊቀመንበሩ በአጽንኦት አሳስበዋል። ላ ፔ ኤ ላ ሴኩሪቴ ሶን ሴሪዮዝማ ሜናሴ የሰላምና ጸጥታ ችግር አሁንም በአብዛኛው የአፍሪካ ሀገሮች በመከሰት ላይ ነው። የጸጥታ ጫናዎቹ ደረጃዎች አሏቸው። በየሀገራቱ የሚከሰት የውስጥ ፖለቲካዊ አለመረጋጋት፣ በሳሄል ክልል የሚከሰተው የመንግስት ግልበጣና ግድያዎች፣ በደቡብ እንዲሁም በአፍሪካ ቀንድ ያለው መተራመስ እንደ ምሳሌነት የሚጠቀሱ ናቸው። እነኚህም የመልካም አስተዳደር ቀውስ ውጤቶች ናቸው ህገ መንግስታዊ ያልሆኑ የመንግስት ግልበጣዎችም የመልካም አስተዳደር ቀውስ ዋና ማሳያዎች ናቸው አፍሪካ ውስጥ በተደጋጋሚ ይከሰታል ያሉት የጸጥታ ችግር የሰብአዊ ቀውሱን እንዲባባስ ያደረጉ ዋና ሰበቦች መሆናቸውንም የአፍሪካ ህብረት ኮሚሽን ሊቀመንበር አመልክተዋል ኮቪድ አስራ ዘጠኝ በአፍሪካ በማህበራዊ ና በምጣኔ ሀብት ዘርፎች ላይ ከባድ ጫና ማሳደሩን ገልጸው በተለይ ወረርሽኙ ከተከሰተ ወዲህ በአህጉሪቱ የዋጋ ግሽበት ማሻቀቡን፣ አገሮች የበለጠ በብድር ጫና ስር መውደቃቸውንም ተናግረዋል። ሊቀመንበር ሙሳ ፋቂ የኮቪድ-19 ክትባትን አስመልክተው ሲናገሩ አህጉሪቱ ውስጥ አሁን የተሻለ አቅርቦት ቢኖርም ቁጥራቸው የበዛ አፍሪካውያን መከተብ እንዳልቻሉ ገልጸዋል። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ቬራ ሶንግዌም ለሚኒስትሮቹ ንግግር አድርገዋል። በአፍሪካ የአየር ንብረት ለውጥ፣ በኢንተርኔትና የኮምፒውተር ስርዓቶች ወይም የሳይበር ደህንነት ችግር ኮቪድ-19 እንዲሁም ደካማ የነበሩትን አስተዳደር አያያዞችንና ቀውሶችን እያባባሰ መሆኑን ሚሶንጎዌ አመልክተዋል። ወረርሽኝን የመቆጣጠር ዋጋ በጣም አሸቅበዋል። በሀገራት ምጣኔ ሀብት እድገትና ብድር መካከል ያለው አሃዛዊ ልዩነትም በ2014 ነበረው 40 በመቶ አሁን 70 በመቶ ጨምረዋል። በ2014 አራት ሀገራት ብቻ ነበሩ በብድር ጫና ስር የነበሩት አሁን የነዚህ ሀገራት ቁጥር 17 ደርሰዋል። 3.9 በመቶ ያለው ምጣኔ ሀብት እድገትም ለውጥ ሊያመጣ አይችልም። በአፍሪካ ለምግብ እጥረት የተጋለጡ ሰዎች ቁጥር እየጨመረ ነው። በአሁኑ ወቅትም ከአምስት አፍሪካውያን አንዱ ያለ ምግብ ነው የሚያድረው። አህጉሪቱ ያሉባትን ሸክሞች ለመቋቋም መንግስትና የግሉ ክፍለ ኢኮኖሚ ተጋግዘው መስራት እንዳለባቸው ሶንጎዌ አሳስበዋል። የኢሲኤዋ ዋና ጸሐፊ አክለውም በተለይ የአየር ንብረት ለውጥን መጋፈጥና መላመድ ግብርናን ማዘመንና ማስፋፋት፣ ታዳሽ ኃይል ምንጮችና የተሳለጠ የገንዘብ አስተዳደር ስርዓትን መዘርጋት እንደሚያስፈልግ መክረዋል። የህብረቱ ሊቀመንበር ሙሳ ፋቂ በተለይ በፀጥታው ረገድ አህጉሪቱን እያመሱ መሆናቸውን የጠቁሟቸው የመንግስት ግልበጣ እንቅስቃሴዎችና ግጭቶች የአፍሪካን ተቋማዊ ገጽታ ማጠልሸቱን ተናግረው አህጉሩ ተገቢ እርምጃ አለመውሰዱን በመግለጽ ወቅሰዋል። በዚህ ጉባኤ ላይም ጠንከር ያለ የውሳኔ ረቂቅ እንደሚቀርብም አስታውቀዋል። አብዛኛው የአፍሪካ ህብረት አስፈጻሚዎች ጉባኤ ነገም በዝግ ስብሰባ እንደሚቀጥል የወጣው መርሃ ግብር ያሳያል። ለአሜሪካ ድምፅ፣ ገልሞ ዳዊት ከአዲስ አበባ። ገልሞ ዳዊትና ሌሎች በአዲስ አበባ የሚገኙ ዘጋቢዎቻችን ጉባኤውን እየተከታተሉ የባለሙያ አስተያየትና ትንታኔን እያካተቱ ሰሞኑን በተከታታይ ያስደምጡናል። ለዛሬ ለአብይ ርዕስ የያዝነውን ዘገባ አጠር አድርገን ነበር ያሰማናችሁ። የትንታኔው መጽሔት ይቀጥላል። ፈንታሌ ውስጥ ስለተፈጸሙት ግድያዎች ኢሰመኮ ሪፖርት አወጣ። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ ባለፈው ህዳር በከረዩ የሚችሌ ገዳ አባላት ላይ በተፈጸመው ጥቃትና ግድያ ውስጥ የጸጥታ ኃይሎች እጅ አለበት የሚያስብል በቂ መሰረት አለ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው ሪፖርት አስታውቋል። ፀሐይ ዳምጠው ዝርዝራላት። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ በከረዩ የሚችሌ ገዳ አባላት አርዳጅላ ላይ ህዳር 22 2014 ዓ ም በተፈጸመ ጥቃት የህይወትና የአካል ጉዳት ስለመድረሱ ጥቆማ እንደደረሰው አትተው ከታህሳስ 7 እስከ ታህሳስ 12 2014 ዓ ም ቦታው ላይ መገኘቱን ተገጆችን፣ የአይንማኞችን፣ የሟች ቤተሰቦችንና የሚመለከታቸው የመንግስት አካላት አነጋግሮ ምርመራ ማካሄዱን ገልጸዋል። ህዳር 21 2014 ዓ ም ፈንታሌ ወረዳ ውስጥ ወደ ተለያዩ ቀበሌዎች ለስራ ወጥተው ከቀኑ 8 ሰዓት አካባቢ ወደ መተሐራ ከተማ በመመለስ ላይ በነበሩ የጸጥታ አባላት ላይ ሀሮ ቀርሳ ቀበሌ እፍቱ በሚባል ቦታ ላይ ማንነታቸው ባልታወቀ ታጣቂዎች በተፈጸመ ጥቃት 11 የፖሊስ አባላት መገደላቸውን፣ ቢያንስ ሌሎች 17 የፖሊስ አባላት መቁሰላቸው መታወቁን የኮሚሽኑ መግለጫ አመልክተዋል። ይህንን ተከትሎ በማግስቱ ህዳር 222014 ዓ ም በግምት ከቀኑ 6 ሰዓት ጥቃቱን ያደረሱ ተጠርጣሪዎችን ለመፈለግ በፈንታሌ ወረዳ ጡጥቲ ቀበሌ ልዩ ስሙ ደድቲ ካራብ ከሚባል የከረዩ ምችሌ አባ ገዳዎችና የጅላ አባላት የመኖሪያ ስፍራ እየደረሱ የመንግስት የጸጥታ ኃይሎች 39 የጅላ አባላትን በቁጥጥር ስር ማዋላቸውን የአይን ማኞች ማስረዳታቸውን መግለጫው ገልጸዋል። ኮሚሽኑ ዛሬ ጥር 25 2014 ዓ.ም ያወጣው ይህ ሪፖርት በጸጥታ አባላቱ ቁጥጥር ስር ከዋሉ የከረዩ ምችሌ ገዳ አባላት መካከል 16 ወደ ጨቢ አኖሌ ጫካ መወሰዳቸውንና አስራ አራቱ በጥይት ተመቶ ስለተገደሉበት ሁኔታ ይናገራል። የከረዩ አባ ገዳ ከድር ሐዋስን ጨምሮ አስራ አራቱ የከረዩ የምችሌ ገዳ የጅላ አባላት መሬት ላይ እንዲተኙ ተደርገው በጥይት ተመተው መገደላቸውንና ሁለት ሰዎች ደግሞ ወደ ጫካ ሮጠው ማምለጣቸውን ምስክሮች ለኮሚሽኑ እንዳስረዱ ጠቅሟል። አስክሬናቸውን ለማንሳት ግድያው ወደ ተፈጸመበት ቦታ የሄዱ ሰዎች በቦታው በነበሩ ፖሊሶች እንዳያነሱ በመከልከላቸው አስክሬኖቹ ለበርካታ ሰዓታት ሳይነሱ መቆየታቸውንና የፈነዳዱና በከፊል በአራዊት የተበሉ ጭምር እንደነበሩ አስከሬኖቹን ያነሱና የቀበሩ ሰዎች መግለጻቸውን እንዲሁም አስከሬኖቹ ከጀርባ በኩል ወገባቸውና ጭንቅላታቸው ላይ በጥይት ተመተው መገደላቸውን የሚያሳዩ ምልክቶች የነበሩባቸው መሆኑን እንዳስረዱ ያብራራል። በዕለቱ በመንግስት የጸጥታ ኃይሎች ተይዘው ከተወሰዱ 39 የጅላ አባላት መካከል 23ቱ ወዴት እንደተወሰዱ ሳይታወቅ ቆይተው ከሁለት ሳምንታት በኋላ ጅሎ ቦርዬ የተባሉ የጅላ አባል አስክሬን ሞጆ ከሚገኘው የኦሮሚያ ልዩ ኃይል ሰፈር ለቤተሰብ መሰጠቱን ጭንቅላቱ ላይ የመፈንከት በተለያዩ የሰውነቱ ክፍሎች ላይ ቁስልና የድብደባ ምልክቶች እንደነበሩ አስክሬኑን የተቀበሉ የቤተሰብ አባላት ለኮሚሽኑ መግለጻቸውን የኢሰማኮ ሪፖርት አመልክተዋል እስር ላይ የነበሩ የጅላ አባላት ከሳምንታት በኋላ መለቀቃቸውንም አመልክተዋል የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራ ወቅት በሰበሰባቸውና ና ባገናዘባቸው ማስረጃዎች አስራ አራት የከረዩ የምችል የገዳ አባላት ህዳር ሀያ ሁለት ሁለት ሺ አስራ አራት ዓመተ ምህረት በመንግስት የጸጥታ አካላት በቁጥጥር ስር ከዋሉ በኋላ በግዳጅ ወደ ጫካ ቦታ እንደተወሰዱ በመግለጽ የጸጥታና የአካባቢ አስተዳደር ሰዎች ባሉበት ጭካኔ በተሞላበት ሁኔታ በጥይት የተገደሉ መሆኑንና ይህም ከሕግ አግባብ ውጭ የተፈጸመ ግድያ ስለመሆኑ በምክንያታዊነት ሁኔታ አሳማኝ ሆኖ እንዳገኘው አስታውቋል። በኃይል ከተወሰዱት ሀያ ሶስት የጅላ አባላት አካል አንድ ሰው ሞጆ ከተማ ውስጥ በሚገኘው የኦሮሚያ ልዩ ኃይል ሰፈር ውስጥ በቁጥጥር ስር እያለ መሞቱንና ቤተሰቦቹ ያለምንም ምርመራ አስክሬኑን እንዲወስዱ መደረጋቸውን አስክሬኑ እንዲቀበር መደረጉ ከዚህ ጉዳይ ጋር የተያያዘ ተጨማሪ ከህግ ውጭ የተፈጸመ ግድያ መኖሩን በምክንያታዊነት ሁኔታ አሳማኝ ሆኖ ማግኘቱን የኢትዮጵያ ሰብዓዊ መብቶች ኮሚሽን ገልጿል። በከረዩ የሚችል የገዳ አባላት ላይ ይህን ግድያ የፈጸሙና ያስፈጸሙ የፖሊስ አባላቱን የገደሉና የአካል ጉዳት ያደረሱ ሰዎችን የህግ ተጠያቂነት ለማረጋገጥ ተገቢው የወንጀል ምርመራ በአፋጣኝ ሊደረግ እንደሚገባ ኮሚሽኑ ያቀረበው ምክር ሀሳብ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ አስታውሷል ብለዋል። ኮሚሽነሩ ስለ ጠቅላላ የነገሩን ሁኔታ እውነቱን በመግለጽ ፍትህ በማረጋገጥና የተጎዱ ሰዎችን በመካስ ላይ የተመሰረተ አስፈላጊ ተግባራትን በማከናወን የማህበረሰቡን ሰላምና ደህንነት እንድመለስ ማድረግ እንደምጠበቅ ማሳሰባቸውንም መግለጫው አመልክቷል። ይህ ሁኔታ በተፈጠረ ሰሞን የአሜሪካ ድምጽ ባቀረበው ሪፖርት ላይ እማኝነን ያሉት ሰዎች ግድያው የተፈጸመበትን ሁኔታ ማስረዳታቸው እና የምስራቅ ሸዋ ዞን አስተዳደር ኮሚኒኬሽን ቢሮ ኃላፊ ወይዘሮ አዳነች አንበሱ አባገዳ ከድር ሀዋስን የገደሉት የመንግስት የጸጥታ አባላት ናቸው መባሉን ማስተባበላቸው ተዘግበዋል። ለግድያዎቹ ተጠያቂ ኦነግ ሸኔ ሲሉ የጠራዋቸው ታጣቂዎች መሆናቸውንም አመልክተው ነበር። እራሳቸውን የኦሮሞ ነጻነት ሰራዊት ከሚሉት ታጣቂዎች ያኔም ሆኔ ከዚያ በኋላ ምላሽ ያልተሰማ ሲሆን፣ የዛሬው የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ከወጣ በኋላ የኮሚሽኑንና የኦሮሚያ ባለስልጣናት ለተጨማሪ ማብራሪያ ለማግኘት ያደረግናቸው ጥረቶች አልተሳኩም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ በጉዳዩ ላይ ከኮሚሽኑም፣ ከኦሮሚያ ብሔራዊ ክልላዊ መንግስት ከኢትዮጵያ መንግስትም ምላሽ ለማግኘት የምናደርገውን ጥረታችንን እንቀጥላለን። እንደተሳካልን ይዘን እንመለሳለን። ወደ ተከታዩ ዘገባችንን ውሰዳችሁ። ቀይ መስቀል የሕክምና ቁሳቁሶችን የያዙ በረራዎችን ወደ መቀሌ ማድረግ መቀጠሉን አስታውቋል። ባለፈው ሳምንት ጀምሮ ሰባት በረራዎችን ወደ መቀሌ በማድረግ የህክምና ቁሳቁሶችን ለትግራይ ክልል ማድረሱን ዓለም አቀፉ የቀይ መስቀል ኮሚቴ ለአሜሪካ ድምጽ ገልጿል። የቁሳቁስና የመድኃኒት አቅርቦት በረራዎቹ የተደረጉት ከጤና ሚኒስቴር ጋር በመተባበር መሆኑንም የኮሚቴው ቃል አቀባይ ተናግረዋል። አዲስ ቸኮል ነው ያነጋገራቸው። በተከታዩ ዘገባ ዝርዝሩን ይዞታል። የዓለም አቀፍ ቀይ መስቀል የኢትዮጵያ ቃል አቀባይ ፋቲማ ሳኮር ከመስከረም ወር ጀምሮ ተቋርጦ የነበረው የሕክምና ቁሳቁስ አቅርቦት በረራ ከተጀመረ ወዲህ በአንድ ሳምንት ውስጥ ተከታታይ በረራዎች ማድረጋቸውን ተናግረዋል። ስ ለፍት አዲስ አበባ ባለፈው ሳምንት ቀይ መስቀል ያቀረባቸውን መድኃኒቶች ይዘው ከአዲስ አበባ ወደ መቀሌ ከሄዱ አምስት አውሮፕላኖች በተጨማሪ በዚህ ሳምንትም ተጨማሪ በረራዎች ማድረግ ችለናል። በዚህ ሳምንት አሁን በምንነጋገርበት ሰዓት ሁለት አውሮፕላኖች ከጤና ሚኒስቴርና ከቀይ መስቀል ከቀረቡ መድኃኒቶችን እና ሌሎች የህክምና አቅርቦቶችን ይዘው መንገድ ላይ ናቸው። በዚህ ሳምንትና በሚቀጥሉት ሁለት ሳምንታትም ሌሎች በረራዎችን እናደርጋለን ብለን ተስፋ እናደርጋለን። ይሄ ቀጣይነት ያለው እርዳታ ነው የሚሆነው። ባለፈው ሳምንት ስንነጋገር አምስት በረራዎችን አድርገን ነበር። አሁን ሁለት በረራዎችን አድርገናል። በመጪዎቹ ቀናትና በቀጣዮቹ ሳምንታትም እንዲሁ ተመሳሳይ እቅዶች አሉን። በሌላ በኩል መድኃኒትና የሕክምና መሳሪያዎች ላለፉት ሰባት ወራት ወደ ትግራይ ክልል ባለመግባታቸው ጊዜያቸው ያለፈ መድኃኒቶች ለታካሚዎች እየተሰጠ ነው ሲል የክልሉን ጤና ጉዳይ በኃላፊነት የያዙ ባለስልጣናት ከአስራ አምስት ቀን በፊት ለአሜሪካ ድምጽ ገልጸው ነበር። ለአንድ ጊዜ ብቻ አገልግሎት ላይ መዋል የሚገባቸው መርፌና ጓንቶች እየተደጋገሙ አገልግሎት ላይ የዋሉ መሆኑንም መናገራቸው አይዘነጋም። የቀይ መስቀል ቃል አቀባይ ፋቲማ ሳኮር ኮሚቴው ከጤና ሚኒስትር ጋር በመተባበር የተጀመረው አቅርቦት እስካሁን የተፈጠረውን ክፍተት የማጥበብ እድል አለው ብለዋል። ላለፉት ጥቂት ወራት የህክምና አቅርቦት ማድረግ አልቻልንም ነበር። ስለዚህ እነዚህ ለሰዎች በጣም አስቸኳይና ህይወት አድን የህክምና አቅርቦቶች ናቸው። በጣም አስፈላጊ የሆኑ እንደ ኢንሱሊን ሄሞዲያሊሲስ እና አስቸኳይ የሆኑ መድኃኒቶችና እቃዎችን እንዲሁም እንደ ኦክሲቶሲን፣ ቴታነስ ቶክሶይድና ተጨማሪ የቀዶ ጥገና ማድረጊያ መሳሪያዎችን ማቅረብ ችለናል። ነገር ግን ከዚህ የተሻለና በርከት ያሉ የህክምና ቁሳቁሶችና መድኃኒቶችን ለማድረስ እንዲቻል በየብስ ለማጓጓዝ መታሰቡንና ወደ ተግባር ለመቀየርም ከሚመለከታቸው አካላት ጋር ውይይት እያካሄዱ መሆኑ ጠቁመዋል። አያይዘውም ቀይ መስቀል ኮሚቴ በአፋርና አማራ ክልልም ድጋፍ እያደረገ መሆኑን ገልጸዋል። በአማራ ክልል ደሴ ለሚገኘው የመልሶ መቋቋሚያ ማዕከል ልዩ ልዩ ግብዓቶችን በማቅረብ ድጋፍ እያደረጉ መሆኑን የሚናገሩት ፋቲማ ሌሎች ድጋፎችንም ለማድረግ ዳሰሳ እያደረጉ መሆኑን ገልጸው ለሶስት ጤና ተቋማት ድጋፍ እያደረጉ እንደሚገኙ አስረድተዋል። በተጨማሪም ወደ አማራ ክልል በደቡብ በሚገኙ የጤና ጣቢያዎች ሄደናል እና ላለፉት ሁለት ሳምንታት ሪፖርት ስናደርግ ነበር። አሁን በዚህ ሰዓት የእኛ ቡድን በአማራ መድኃኒት እና የሕክምና እቃዎችን ለስድስት የጤና ጣቢያዎች እያከፋፈሉ ነው። ይሄ ላሊበላ፣ መቄትና ደብረ ማርቆስን ይጨምራል። አሁን እያደረግን ያለነው ይሄንን ነው። ሌላው በሁለቱም አካባቢዎች ያለው ፍላጎት ምንድን ነው የሚለውን እያጠናን ነው። ያ የምንሰጠው እርዳታ ሰዎች በሚያስፈልጋቸው ነገሮች ላይ መሰረት ያደረገ እንዲሆን ይረዳናል። እናም በሚቀጥሉት ሳምንታት ውስጥ ተጨማሪ አቅርቦቶች ይኖራሉ። በአፋር ክልል ያሉ ተጎጂዎች ደግሞ የንጽህና መጠበቂያ ቁሳቁሶች፣ መጠለያ እና የጥሬ ገንዘብ ድጋፍ ጭምር እያደረጉ መሆናቸውን ፋቲማ ሳቆር ይናገራሉ። በአፋርም በአሁኑ ሰዓት እያከፋፈልን ነው። በጣም አስፈላጊ የሆኑ እንደ ጀሪካን፣ በፀሐይ የሚሰሩ መብራቶች፣ የትምህርት ቤት መጠለያዎችና ፍራሾች የመሳሰሉ የመኖሪያ እቃዎችን እያከፋፈልን ነው። ይሄ የተፈናቀሉ ሰዎች ቢያንስ መሰረታዊ ነገሮች እንዲኖራቸው ይረዳል። በዚህ መሰረት በዚህ ሳምንት እርዳታ የሚደርሳቸው ሰዎች ቁጥር ወደ 12,000 ይሆናል። በተጨማሪም የገንዘብ እርዳታ ለማድረግ ሰዎች ምን እንደሚያስፈልጋቸው ለመረዳት ጥናት እያደረግን እያደረግንና የገንዘቡን መጠን እያሰላን ነው። ወደ አራት ሺህ ሰዎችም በዚህ ሳምንት መዝግበናል። ለነሱ በሚቀጥሉት ቀናት ውስጥ የገንዘብ እርዳታ እናደርግላቸዋለን ብለን ተስፋ እናደርጋለን። በትግራይ ከሕክምና ቁሳቁስ አቅርቦት እጥረት በተጨማሪ በረዴት አቅርቦት ችግር ምክንያት የሰብአዊ እንቅስቃሴ ሊቋረጥ እንደሚችል የተባበሩት መንግስታት ድርጅት ቅዳሜ ዕለት አስታውቋል። የዓለም የምግብ ፕሮግራምም ጦርነቱ አርባ በመቶ የሚሆነውን የትግራይን ህዝብ ለራብ ዳርጎታል ብለዋል። በአንጻሩ የኢትዮጵያ መንግስት ቃል አቀባይ ለገሱት ሁሉ ለዳሰሰው በሰጡት ምላሽ ህወሀት ራብን እንደጦር መሳሪያ የተጠቀመ ነው ሲሉ መክሰሳቸው ይታወሳል። በሌላ በኩል ወደ ኦሎምፒክ ከማምራታቸው በፊት ትላንትና ስለ ኢትዮጵያ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እኔም ለክረምት ኦሎምፒክ ለመጓዝ በምዘጋጅበት በዚህ ጊዜ በኢትዮጵያ ላሉ ወገኖች ሁሉ ጦርነቱ በአስቸኳይ እንዲያቆም ጠንካሪ ያለ ጥሪን አቀርባለሁ ብለዋል። ይህ ደግሞ ውጤታማ የሰብአዊ እርዳታ ተደራሽነት እንዲደርስ በማድረግ በመላ ኢትዮጵያ ለተጎዱ ህዝቦች ሁሉ እፎይታን ያስገኛል ብለዋል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች፣ ዘጋቢያችን አዲስ ቸኮል ላጠናቀረው ዘገባ የተጠቀምናቸው ምስሎች ከኢትዮጵያ ከዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ልዑክ ቃል አቀባይ ያገኘ ናቸው መሆኑን ለመግለጽ እንወዳለን። ወደ ተከታዩ ዘገባችን ስናልፍ ዘገባው እዚህ ዩናይትድ ስቴትስ ያቆየናል። ርዕሱም ሩሲያ ዩክሬንን ትወር ይሆን ይላል። አለም የሚሆነውን እየጠበቀ ባለበት የዩናይትድ ስቴትስና የሩሲያ ከፍተኛ ዲፕሎማቶች በተባበሩት መንግስታት ድርጅት የተለዋወጧቸውና ፕሬዚዳንት ጆ ባይደንም ምንም ይሁን ምን አገራቸው ዝግጁ መሆኗን የተናገሩበትን ጨምሮ የጦርነት ቃላት ጎልተው መሰማት ይዘዋል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፓውል በተከታዩ ዘገባ ሁኔታውን ትዳስሰዋለች። አሉላ ከበደ እንደሚከተለው ያቀርበዋል። ሞስኮና በዋሽንግተን መካከል እየታየ ያለው ፍጥጫ እየብረታ ባለበት የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ጠንከር ያሉ ቃላት አሰምተዋል። ዲፕሎማሲን ወደፊት እንደሚያራምድ መልካም መንገድ ማበረታታችንን እንቀጥላለን። ይሁንና ሩሲያ በዩክሬን ዙሪያ ኃይሏን ማከማቸቷን እንቀጥላለች። ምንም ይሁን ምን ለሚፈጠረው ነገር ዝግጁ ነን። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በሺዎች የሚቆጠሩ ወታደሮችን በሩሲያ ግዛት ውስጥ ብቻ ሳይሆን ዩክሬንን ከምታዋስነው ቤላሩስ ግዛት ውስጥ ጭምር ከዩክሬን ድንበር አቅራቢያ ማሰማራታቸውን በቀጠሉበት በአሁኑ ወቅት ከወደ ዋሽንግተን ጠንከር ያሉ ንግግሮች እየተሰሙ ነው። በዋይት ሀውስ ገለጣ መሠረት ቁጥራቸው ከ105000 በላይ የሚሆኑ የሩሲያ ወታደሮች ዩክሬንን ሊከቡ ተቃርበዋል። ዩክሬን ኔቶን ለመቀላቀል የምታደርገውን ጥረት የምትቃወመው ሩሲያ የጋራ ደህንነት ጥምረቱ ጠንካራ አባል ዩናይትድ ስቴትስ ዩክሬንን ኔቶን ከመቀላቀል እንድታግዳ ትጠይቃለች። በተባበሩት መንግስታት ድርጅት ከፍተኛዋ የዩናይትድ ስቴትስ ዲፕሎማት ሊንዳ ቶማስ ግሪንፊልድ አገራቸውና ሩሲያ በተናጥል ካደረጉት ለወራት የዘለቀ ውይይት በኋላ የጸጥታው ምክር ቤት በጉዳዩ ላይ በይፋ እንዲወያይ በትናንትና ዕለት ጠይቀዋል። አውሮፓ የገጠመን ሁኔታ አስቸኳይና አደገኛ ነው። በመሆኑም ለዩክሬንም ሆነ ለመላው የመንግስታቱ ድርጅት አባል ሀገራቶች የተደቀነው አደጋ ከዚህ በላይ ሊያይል አይችልም። የሩሲያ ድርጊት የተባበሩት መንግስታት ድርጅት የተቋቋመበትን ድንጋጌ አናት ላይ የሚያርፍ ነው። ይህ ማንም ሊገምተው በሚችለው ለሰላምና ጸጥታ ብርቱ ስጋትን የደቀነ ግልጽ አደጋ ነው። ሩሲያ በተራዋ የመልስ ስምት ወረወረች ወረራ የማድረግ ሀሳብ የላትም ሲሉ አምባሳደሯ ተናገሩ። ጦርነቱ እንዲቀሰቀስ ነው የምትፈልጉት ያላችሁት እንዲሳካ ንግግራችሁ ወደ እውንነት እንዲቀየር የፈለጋችሁ ይመስል ጦርነት እንዲካሄድ እየጠበቃችሁ ነው። ይህም የቱንም ያክል ክሳችሁን ደግመን ያለማቋረጥ ውድቅ ብናድርግም የተከሰተ ነው። ይህም የታቀደው ወረራ ስጋትን የሚመለከት ቃል ከአንድም የሩሲያ ፖለቲከኛ አሊያም ታዋቂ ሰው አንደበት ባልተሰማበት ጊዜ የተሰማ ነው። በሁለት ኒውክሌር የታጠቁ ሀገሮች መካከል ያለው አለመግባባት ስለ ዓለም የተለያዩ አመለካከቶችን ከመያዝን በላይ ነው የሚሉት የዓለም አቀፍ ጉዳዮች ተንታኛዋ ኤንጅላ ስተንት ናቸው። በስካይፕ አማካኝነት ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ በሰጡት አስተያየት የተረጋጋቸው የአውሮፓ መኖር የዩናይት ስቴትስ ዋናው ፍላጎት ነው። ከ200 ሚሊዮን ዶላር በላይ የሚገመት ወታደራዊ እርዳታ የኔቶ አባል ላልሆነች ሀገር መላክም የዚሁ ሕሳቤ አካል ነው ባይ ናቸው። ይሄ የርእዮተ ዓለም ጉዳይ ብቻ አይደለም፣ የደህንነትም ነው። በዩናይትድ ስቴትስ በኩል ስለ ትብብር ስርዓትና የተረጋጋ የአውሮፓ አህጉር ጉዳይ ነው። ከአገር ተነጥለን አይደለም ያለ ነው። ሁለት ጎረቤቶች ያሉን ግዙፍ ደሴት ነን አይደል? አህጉር ነን። ስለዚህም ይሄ ከዚህ ሁሉ በላይ ነው። የርዕዮት ዓለም ጉዳይም አይደለም። የፖለቲካ ስልጣን ፖለቲካ ነው። የመርሆችም ጭምር ነው። ከግዛት አንድነትና ሉዓላዊነት ጋርም የተያያዘ ነው። ይህ በእንዲህ እንዳለ ሩሲያና ዋናዋ የዩናይት ስቴትስ ተቀናቃኝ ቻይና ከመቼውም ጊዜ ይበልጥ እየተቀራረቡ መጥተዋል። ቻይና እንደ አውሮፓውያኑ የዘመን አቆጣጠር በ2008 ዓ ም የኦሎምፒክ ውድድር እያዘጋጀች በነበረችበት ወቅት ሩሲያ በጆርጂያ ላይ የፈጸመችውን ወረራ በመቃወም ቅሬታዋን ገልጻ ነበር። የቻይናዋ መናገሻ ቤጂንግ ከያዝነው ሳምንት አንስቶ ታዲያ የክረምት ኦሎምፒክ ጨዋታዎችን በማስተናገድ ላይ ትገኛለች። ዩናይትድ ስቴትስ በሩሲያ ላይ መሪዋን ፑቲንን ጨምሮ ከባድ ማዕቀብ ለመጣል እያስጠነቀቀች ባለችበት ወቅት ሞስኮ ዩክሬንን የምትወር ከሆነ የዓለም ሁለተኛው ግዙፍ የምጣኔ ሀብት ባለቤት የሆነችውን ቻይናን ድጋፍ በእጅጉ ትሻለች። እንደ ተንታኞችን ማብራሪያ የዓለም ትኩረት ወደ ኦሎምፒክ ሲመለስ እናም ሩሲያ ዩክሬንን ብትወር ድርጊቷ ሊያስከትልባት የሚችለውን መዘዝ አስመልክቶ ዋሽንግተን ሞስኮን ማሳሰቧን በቀጠለችበት በአሁኑ ወቅት ነገሩም ዝግ ማለት ይጀምር ይሆናል። ሩሲያ ወደ ዩክሬን ከገባች ዩናይትድ ስቴትስና ሌሎች ጥሉባት የሚችሉትን የምጣኔ ሀብት ማዕቀብ በተወሰነ ደረጃም ቢሆን ሩሲያን የሚገፋና ከቻይና ጋር ወደሚኖራት መለስተኛ ግንኙነት የሚወስዳት ነው። በረጅም ጊዜ ሂደት የሩሲያን ምጣኔ ሀብት የሚጎዳ ነው። ከዚህ የሚገኝ ያን ያህል አመርቂ ውጤት አይታየኝም። ለዚህ ነው ይህ የዲፕሎማሲ ጥረት ሊያስገኝ የሚችለው ፍሬ ያልነጠፈም ይመስለኝ። ይሁንና ሩሲያ ሰዓቱ የፈቀደላትን ያህል እስከ ጥግ መግፋቱ አይቀርም፣ ምቾት ከሚነሳን ዳርቻ ድረስ። እናም የቤጂንጉ ጨዋታዎች ጀምረዋል። ከዩክሬን ድንበር አቅራቢያ በሁለቱም በኩል ወታደራዊ ዝግጅትና ፍጥጫውም እየገፋ ነው። በሩቅ በሚተያዩት ባላንጣዎች መካከል ያለው ዲፕሎማሲያዊ አጣብቅኝም እንደ ጸና፣ የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜያችንን አጠናቀናል። አሁን በኢትዮጵያ የሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አራት ይላል የስቱዲዮ ሰዓታችን። ወደ ሁለተኛው አጋማሽ ሰፋ ያሉ የቅንብሮች ወደሚስተናገዱበት ክፍለ ጊዜ እናልፋለን። ከዚያ በፊት ግን አንድ ማስታወቂያ አለን። የት ነው የምታገኙን?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 አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። በነገራችን ላይ አድማጮች፣ የዋትሳፕ ቁጥራችንን አስቀምጠንላችኋል፣ ነገር ግን አስተያየቶቻችሁን በድምፅ ቀርጻችሁ በመላክ እንዲሁም ደግሞ በጽሁፍ በማድረስ ብቻ ይሁን። ብዙ ስልክ ቁጥሮች ደውላችሁ ተመልክተናል። ለነገር ግን ይህ አውታር የተዘጋጀው ለድምፅ መቀበያና ለጽሁፍ መልእክት መቀበያ መሆኑን ልብ እንድትሉ እናሳስባለን። አሁን ወደ ቀጣዩ ዝግጅታችንን ውሰዳችሁ አሜሪካና ህዝቦቿ የያዝነው የፌብራሪ ወር በዩናይትድ ስቴትስ የጥቁሮች ወር ይባላል፣ ወይም ጥቁሮች የሚዘከሩበት ወር ነው። ከዚህ ቀደም በአሜሪካ ድምፅ ተዘጋጅተው ከነበሩ የታሪክ ትውስታዎች አንዱን እናሰማችኋለን። የሲቪል መብቶች ፋኖዎች ቀንጭብ አድርገን አሰማናችሁ። በአውሮፓ አቆጣጠር በ1960ዎቹ የተቀጣጠለው የሲቪል መብቶች ንቅናቄ የፊት መሪ የነበሩት ዶክተር ማርቲን ሉተር ኪንግ ጁኒየር ይሁኑ እንጂ እርሳቸውን ተከትለው ብርቱ መስዋዕት የከፈሉ የነጻነትና የእኩልነት መብቶች ፋኖች ብዙ ናቸው። ጥቁሮችም፣ ነጮችም፣ ሌሎችም። ክሪስ ሲምኪሰን ይቅርታ፣ ሲምኪንስ በንቅናቄው ጥላ ስር የነበሩ እነዚያን ታጋዮች ያሳለፉትን ያሳደሩትን ጫና በተመለከተ ፈትሾ ሰንዶ ዘገባ አስተናርቷል። ሰለሞን አባተ ለምሽቱ እንደሚከተለው ይዞታል። በሺ ዘጠኝ መቶ ስድሳዎቹ ውስጥ እጅግ ተወዳጅ የነበረ መዝሙር ነው። ሐሊስ ናትኪንስ የሚዘምረው መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር። ለልቦናና ቀልባቸው ይደርስ የነበረ ዝማሬ ናትኪንስና ሕልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖዎች ተብለው ተጠርተዋል። ሲቪል ራይትስ ፉድ ሶልጀርስ። ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትሕ እጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። ጌት ኦን ቦርድ የሰማችሁት መዝሙር ፋኖ ተሰማራ ዐይነት ነበር ለሰብዓዊ መብቶች እንፋለም ሁኔታዎቹ ለእኛ ለጥቁሮች ማለት ነው ጥሩ አልነበሩም ለውጥ ያስፈልገን ነበር የተሻለ ሕይወት ለውጥ በእጅጉ እንፈልግ ነበር ሺርሊ ጋቪን ፍሎይድ አንድ አላባማ ውስጥ የሚገኝ ብዙ ዓመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን እያፈላለገና እያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖች ብዙ መሥዋዕት መክፈላቸውን ይናገራሉ ፍሎይድ እፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው። ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዌሊ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምፅ እንዲሰጡ የሚመዘግቡ ሰራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቅሳሉ። የነጻነት ትምህርት ቤት ወጣቶችን፣ የሲቪል መብቶች ሰራተኞችን ማለት ነው። በማስተማር በኩል ቁልፍ ስራ አከናውነናል። ከዚያ እየወጡ እያንዳንዱን ቤት እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋገሩ አሳምነዋል። ጃክሰን ሚሲሲፒ የሚገኘው ቱጋሉ ኮሌጅ በ1960 እና 50ዎች ውስጥ የሲቪል መብቶች ንቅናቄው እምብርት ነበር። ከመላ ሀገሪቱ የንቅናቄው መሪዎች ወደዚያ እየመጡ ሰው ለእኩል መብቶች እንዲነሳ ያደረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር። and it is necessary to protest this threefold ይህንን ሦስት ሰይጣን የሚያህል የከበደ ሁኔታ መቃወምና መጋፈጥ አስፈላጊ መሆኑን ዓለም እንዲያውቅ ማድረግ አለብን። የሲቪል መብቶች ተሟጋቿ ሼርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ሕዝባዊ ስብሰባዎች ምን ያህል ስኬታማ እንደነበሩ ያስታውሳሉ። በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮች ሰዎች፣ ጸሎቶች ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድሎን የመሰሉ እንቅፋቶችን ለመሰባበር በንቅናቄው ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበረ። ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል። ፖሊሶች ውሻዎቹን ይለቁብን ነበር። እኛም በወተት ጠርሙስ እያባረርናቸው ጉዞአችንን እንቀጥል ነበር። የሲቪል መብቶች ተሟጋቹ ዲክ እና ሼረን ማይልስ ነጮች ናቸው። በ1963 ዓ ም ጥቁሮች ድምፅ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር። ጥቃት ሊፈጸምብን ይችል ነበር። ዛቻዎችና ማስፈራሪያዎች ይደርሱን ነበረ። እኛ እንሰራ የነበረውን ሥራ ይቃወሙ የነበሩ ሰዎችም ነበሩ። በሰሜን የሀገሪቱ ክፍል ነጮችና ጥቁሮች እንደ ሻረንና እንደኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነበሩ፣ በተለይ ወጣቶች። ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነውና። ጠበቃው ሪቻርድ ኮህን በደቡብ የድህነት ሕግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው፣ ያልተሞገሱ፣ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ከሆን ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደ ኋላ መለስ ብለን ስንመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸው ብዙ ሰዎችን እናገኛለን። በ1966 ዓመተ ምህረት ከሜምፊስ እስከ ጃክሰን የተካሄደው ጸረ ፍርሃት ሰልፍ እስከተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖዎች አንዱ ታይረን ዴቪስ በእነዚያ እንቅስቃሴዎች ውስጥና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር። ያ ሰልፍ ሲያበቃ ፍርሃቴም አብሮ አበቃ። ከዚያ በፊት ግን እንደ ዩናይትድ ስቴትስ ዜጋ የሚፈቀድልኝን ነገሮች እንኳ ለማድረግ እፈራ ነበር። እንደ አንድ የሰው ልጅ አንዳንድ መብቶች ነበሩኝ እኮ። ትሑቱን አትገዳደር። ክሊፍቶን ኬሲ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር። እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሠራነውን መለስ ብዬ ስመለከተው ግን በእውኑ ዕጹብ ድንቅ ነበር። የእነዚያ ያልተዘመረላቸው ጀግኖች ቆራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ ዐይነት የዘር መድሎና የፍትሕ እጦት ዐይነቶችን እየሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ። የፌብሩዋሪ ወር የብላክ ሂስትሪ መንስ ወይም የጥቁሮች የታሪክ ወር ነው የሚሰኘው። ይህንኑ ለማስታወስ በተከታታይ እኛም ታሪኩን እናጋራችኋለን። አሁን ወደ ተከታዩ የረቡ ምሽት መሰናዷችን እንውሰዳችሁ። ሴቶችና ቤተሰብ በዛሬው የሴቶችና ቤተሰብ መሰናዷችን ከተመሰረተ ሃያ ሁለት ዓመታትን ያስቆጠረው አንጋፋና ወጣት ሴት ጋዜጠኞችን በአባልነት ይዞ የቆየው ለብዙ ሴት ጋዜጠኞች የስልጠና እድል የከፈተው የኢትዮጵያ መገናኛ ብዙኃን ባለሙያ ሴቶች ማህበር ወይም ደግሞ ብዙዎች እንደሚያውቁት ኤሟ የተሰኘውን ማህበር የሚዳሰስ ይሆናል። ይህ ማህበር በተለያዩ ኢትዮጵያ ውስጥ በወጡ ህጎችና አዋጆች ምክንያት ተዳክሞ መቀየቱን ማህበሩን ሲመሩ የነበሩት ነግረውናል። አሁን ግን መነቃቃት የፈጠረ አዲስ መንገድ ጀምረናል ይላሉ። ቦርዱን ሲመሩ የቆዩትም ለአዲስ የቦርድ አባላት ማስረከባቸውን ይናገራሉ። ይህ ማህበር ለበርካታ ወይም በዛ ላሉ ሴቶች የትምህርት እድልን ሲፈጥር ቆይቷል። ይህ ማህበር ለሴት ጋዜጠኞች ምን አስተዋጽኦ አበረከተ? ወደፊትስ ምን ያበረክታል በሚሉና ተያያዥ ጉዳዮች የቦርዱን አባላት እንዲሁም ደግሞ በማህበሩ የትምህርት እድል ተጠቃሚ የነበሩ ጋዜጠኞችን የቀድሞ ባለሙያዎችን ያነጋገረችው ኤደን ገረመው ለዛሬ የእረቡ ምሽት የሴቶችና ቤተሰብ መሰናዷችን እንደሚከተለው አዘጋጅተዋለች። በ1989 ዓ.ም የኢትዮጵያ መገናኛ ብዙሀን ባለሙያ ሴቶች ማህበር ሲቋቋም በወቅቱ የነበሩ የመገናኛ ብዙሀን ተቋማት ቁጥር ትንሽ ቢሆንም ነገር ግን ከሁለት መቶ ያላነሱ አባላት ነበሩት። የዚህ ማህበር መስራችና በአሁኑ ሰዓት ተጠባባቂ ስራ አስፈጻሚ ዳይሬክተር የሆኑት ተካበች አሰፋ ማህበሩ ሲቋቋም ሁሉንም አይነት ሴት ጋዜጠኞችን ለማብቃት ያለምና ያካተተ ነበር ይላሉ። ሲመሰረት ጥቂት ሰዎች ናቸው። ትልቁ ልዩነቱ ከሌላው የሚለይ እዛን ጊዜ ነጻ ጋዜጠኞች፣ የመንግስት ጋዜጠኞች የሚባል ነገር አለ። በሴቶቹ ግን ጋዜጠኛ ጋዜጠኛ ነት ሴት ጋዜጠኛ እና ይህም ራሱ እውቅና ያሰጠው ነው እና የውጭ ድርጅቶችም የተሻለ ድጋፍ የሚያደርጉለት ነበረ። ምንም ቼዚ ጋዜጠኛ ነት የቼዛ ጋዜጠኛ ነት የሚል ነገር የለውም። ዋና ዓላማው ሴቶች ጋዜጠኞች የስልጠና እድል እንዲያገኙ በዛን ጊዜ የማሰልጠኛ ተቋም አልነበረም። እንኳ ከተለያየ እንትን ነው በፈቃደኝነት ፍላጎቱ ኖሯቸው የሚገቡ ጋዜጠኝነትን እና ከዛ በኋላ ነው አጫጭር ስልጠና እየተሰጣቸው ችሎታቸውን እንዲያሻሽሉ የሚደረገው። ይህም ሲሆን ደግሞ ሴቶቹን ሳይሆን ወንዶቹን ነው በአብዛኛው ይመለከት የነበረው እና አጫጭር ኮርሶች ወደ ውጭ ሀገርም የመሄድ እዚህ ሀገር መተን ኮርስ ሲሰጡ በአብዛኛው ለወንዶቹ ነው። ስለዚህ ሴቶቹ እድል ስለሌላቸው ሴቶችን እድል የሚያገኙበት መንገድ ለመፈለግ ስልጠና እንዲያገኙ ማህበሩ ስልጠና ሁኔታዎችን ነው። በዋናው ዓላማው ሴት ጋዜጠኞች ስልጠና እንዲያገኙ ማድረግ ማህበሩ ከተመሰረተ በኋላ የነበረውን የመጀመሪያውን አስር አመት ወርቃማ አመታት በማለት የሚጠሩት ደግሞ አንጋፋዋ ጋዜጠኛ እንዲሁም የማህበሩ የችግር ዘመን የቦርድ ሊቀመንበርና በጎ ፈቃደኛ ሆነው የዘለቁት ሰሎሜ ደስታ ናቸው። ዘጠና አንድ ዓመተ ምህረት የተመሰረተው አስራ አመቱ ወርቃማ ጊዜ ነበር ማለት ይቻላል። ብዙ ነገሮችን ያፈራበት ጊዜ ነበረ። በተለያዩ ርዕሰ ጉዳዮች ላይ ስልጠናው አባሎቹ ሲሰጥ ነበር። ከሀገር ውስጥም ከሀገር ውጭም ትሬኒንጎችን እንዲያገኙ ያደርግ ነበር። ለሶስተኛ ወገን መመስራት ተግባራት ነበሩት። ለምሳሌ መጽሐፍ ማሳተም፣ ስልጠናዎችን ለፓርላማ ሴቶች መስጠት፣ ለእጩ ተወዳዳሪዎች እንደዚሁ ቀስቀሳ እንዴት ማድረግ እንደሚችሉ የኮሚኒኬሽን ክህሎት እስከ መስጠት ድረስ የሄደ ነበር። በህጻናትን ጉዳይ ላይ ኮዶፌት አውጥቷል። ማለትም የወሲድ ጥቃት ወይም ደግሞ የአካላዊ ጥቃት የተለያዩ ጥቃት የደረሰባቸውን ህጻናት ጉዳይ እንዴት ነው መዘገበው በሚል አራተኛ ኢትዮጵያ ሆና ሶስት የአፍሪካ አገሮች ጋር በመሆን በኦክ ፋውንዴሽን አማካኝነት ኮዶፌት አውጥቶ ድርጊት አድርጓል። ይህ ከአስር ዓመት በፊት የነበሩ ናቸዋል። ዋና ስራዎቹ ነው ይህንን የምለው ህንደኬ የሚል መጽሐፍ ማሳትሟል። ያ ህንደኬ ስም አሁንም ያሉ ሞዴል ሊሆኑ የሚችሉ ሴቶች ታሪክ የያዘ ነው። ይሁን እንጂ በ2001 ዓ ም የበጎ አድራጎት ድርጅቶችና ማኅበራት አዋጅ መውጣትን ተከትሎ ተቋሙ አስር በዘጠና በተሰኘው እርዳታና ድጋፍን የማስተባበርነትና ለሶስተኛ ወገን መስራት አትችሉም በሚል በመት እንቅስቃሴዎቹ ተገድበውና በሞት ሽረት ትግል ውስጥ በመሆን ተከታዮቹን አመታት እንዳሳለፈ ሰሎሜ ያነሳሉ። እነዚህ ስራዎች ውስጥ ሲሰራ የነበረ ማህበር በነበረው ህግ ምክንያት ግን ቢሮ ላለመዘጋት ጥረት ተደረገ እንጂ ብዙ ነገሮቹ ተበላሽተው ከመጣው የሕጉ መሻሻል እና የሀገራዊ ለውጡ ጋር በተያያዘ ከመጡት ሌሎች ድሎች ጋር የኢትመባሴባም እንደገና ማንሰራራት ላይ ነው ያለው። አሁን በጥሩ ትራክ ውስጥ ነው ማለት እንችላለን። ህምቴ ተስፋዬ የስርዓተ ጾታ ባለሙያ እና የቀድሞ ጋዜጠኛ ናት። ማህበሩ ጋዜጠኝነትን እንድትወድ እና ለስርዓተ ጾታም ግንዛቤ እንድታዳብር በማድረግ አሁን ላለችበት የስራ ዘርፍ ትልቅ አስተዋጽኦ አበርክቶልኛል ትላለች። ኖርዌይ መንግስት ስፖንሰር የሚያደርገው የኤክስቼንጅ ፕሮግራም ነው። አራት አገሮች ላይ ነበረ ያኔ ኬንያ፣ ታንዛኒያ፣ ዛምቢያ እና ዩጋንዳ ሶፍት ሴፍጋር ጋዜጠኞች እንቀያየራለን። በዋነኛነት የተጠቀምኩት እሱም ፕሮግራም ነው። በዚህ ማህበር ውስጥ አባል መሆኔ እንደገባው ስለነበረ ጋዜጠኝነት ለእኔ የሚሆን ነው ማይሆን ነው የሚለውን ጥርጣሬን ሞር ሲኒየር የሆኑ በጣም በድምፅ የምናውቃቸው በምን የሬዲዮ ሄራልድ ላይ የሚሰሩ ሲኒየር የሆኑ ሰዎች ስለነበሩ ቢሎንግነት እንደዛ አይነት ስሜት ነበረው። ደስ ሲል ነበር። ያንም አክቲቭ ነበረ። ስለዚህ ሞር ፕሮፌሽኑን የመላመድ የመውደድ ፈጥሮብኛል። ለእኔ ኤክስቼንጅ ፕሮግራሙ ስልጠና አይደለም፣ ስራ ነው። ሴቶችን በተመለከተ ህጻናትን በተመለከተ ሴት ልጆችን በተመለከተ ሰዎችን በመጠየቅ ብቻ ሳይሆን ሪሰርች በመስራት አሃ የሚል ግንዛቤ ነው ያዝኩት። ያኔ ነው እንግዲህ የስራ ተፆታ ምን ይመስላል በህፃናት ላይ በሴቶች ላይ የሚለውን በደንብ አዌክ እንዲሆን የመጣሁት። ሌ ይህ ማህበር ሴት ጋዜጠኞች የሴቶችና ህጻናቶችን ጉዳይ በመውሰድ በተሻለ እንዲጠይቁና እንዲዘግቡ እንዲሁም ደግሞ እንዲወከሉ በማድረግ ጠንከር ያሉ ሪፖርቶችን እንዲሰሩ የሚጥር ሲሆን ሴት ጋዜጠኞች ራሳቸውን በማብቃት የራስ መተማመናቸውን እንዲያዳበሩ ማድረግም ይጥራል። በቀጣዮቹ ካሉት እቅዶች ውስጥ ከብዙ በጥቂቱን ጋዜጠኛ ሰሎሜ ደስታ እንዲህ አብራርተዋል። እኛ የኛ ተርም እያበቃ ነው ያለው። ይሄ ማለት ማህበሩን በጣም በጉስቁልናው ጊዜ አብረን ቆይተን አሁን እየተነሳሳ ባለበት ሰዓት ተናው የሚሄድ አይደለም ያለው። አዲስ ሱፖርት ግን እንዲሰራና አብረን እንድንሰራ የምንፈልገው ለምሳሌ አሁን አንዱ የምናደርገው ነገር ምን ያህል ሴት ጋዜጠኞች ብሔራዊ ዳታ የለንም በቁጥር ማወቅ እንፈልጋለን። ምንስ ነው የሚፈልጉት መሰልጠን የሚፈልጉት በምንድን ነው? ሚዲያ አካባቢ የምናየው ስፔሻላይዜሽን የሚባል ነገር የለም በደንብ ተልጸው ለአንድ ነገር ትንታኔ ለመስጠት በጣም ጥቂት በጣት የሚቆጠሩ ናቸው ያሉት እና ሴቶች አካባቢ ደግሞ እንዲወጡ ለማድረግ የተለየ ስፔሻላይዜሽን ምን ይፈልጋሉ፣ በተለያዩ መንገዶች የሚደርሱባቸውን ችግሮችን ምንድን ናቸው ብለው እንዲነግሩን፣ ዳታ ቤዝ ለመስራት ከፕላን ኢንተርናሽናል ጋር ተፈራርመናል። ከታቸው አካላት ምን ማሻሻል ሊያደርጉ ይገባሉ፣ ሚዲያ እና ሴቶችን በተመለከተ የሚሉ ውሳኔዎች ላይ ለመድረስ ወይም ደግሞ ፕሮጀክቶችን በዚሁ ላይ ተመርኩዘን ለመድረስ ይሄ ጥናት እናደርግ ነው። ሌላው ሪያል ፖሊሲውን ማወቅ ራሱ አንድ ነገር ነው። ይህን ምን ያህል ለዎቹ ናቸው ኤዲቶሪያል ፖሊሲያቸው ላይ የጀንደርን ጉዳይ የራሳዊ ጉዳይ ብለው ወይንም እንዲያስቡ እንዲመለከቱ በሚያደርግ መንገድ ተቀምጠዋል። ጀንደር ሴንሴቲቭ እንዲሆኑ የማድረግ ስልጠናዎችን ለዜያ ማነጅመንት አካባቢ እንዲሰጥ እንዲችል ለጋዜጠኞችም እንደዚሁ እንዲሰጥ ለማድረግ የሚያስችል እንግዲህ የጥናት ውጤት ለማድረግ እሱም እንዲሁ በእርግጥ አልተፈራረምንም፣ ግን ፕሮፖዛል እንድናቀርብ ሳብ ቀርቦልናል። ግሎባል ሚዲያ ሞኒተሪንግ በዚህ በኩል እንረዳችኋለን ብለውናል። የኢትዮጵያ መገናኛ ብዙኃን ባለሙያ ሴቶች ማህበር በተሻሻለው ሕግ መሰረት በድጋሚ ተነቃቅቶ አዳዲስ የቦርድ አባላትን መምረጥ አባላትን ማሰባሰብና እንዲሁም ከተለያዩ ግብረሰናይ ተቋማት ጋር ሴት ጋዜጠኞችን ለማብቃት የመግባቢያ ሰነዶችን በመፈራረም ላይ የሚገኝ ሲሆን በመደበኛና ኢመደበኛ መገናኛ ብዙኃን ላይ ያሉና እንዲሁም ተጨማሪ የተግባቦት ስራ ላይ የተሰማሩ ባለሙያዎችን በሙሉ በአባልነት እየተቀበለ እንዳለ ልናውቅ ችለናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ለረቡዕ ምሽት ያሰናዳናቸው ዝግጅቶቻችን ተጠናቀዋል። ሰዓታችን አልተጠናቀቀም። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ትሮፒካል በሚል መጠሪያ በሚታወቀው የምድር ክፍል በሚገኙ አካባቢዎች በብዛት ለሚታዩና የተዘነጉት የሚል መጠሪያ የተሰጣቸው የበሽታ አይነቶች ትኩረት በመስጠት በአውሮፓውያን የቀን አቆጣጠር በየዓመቱ ጥር 30 የሚታሰብበት ዕለት መሆኑን ከትላንት በስቲያ እሁድ የዋለውን ዕለት በማስታወስ ይጀምራል። የዕለቱ ርዕሰ አንቀጽ እነኚህን የበሽታ አይነቶች ለመዋጋት የሚያስፈልገውን የመዋለ ንዋይ ለማሰባሰብ የሚያግዝ የፖለቲካ ፈቃደኝነት ለመሳብ ትኩረት የሚደረግበት ቀንም ነው ብሏል ርዕሰ አንቀጹ አያይዞም ይህ መጠሪያ የተሰጣቸው እነኚህ የትሮፒካል አካባቢ በሽታዎች የተዘነጉትና ችላ የተባሉት በዓለም አቀፍ ደረጃ በሚያዘው የጤና አጀንዳም እምብዛም ትኩረት ስለማያገኙና በአንጻሩም የሚመደበው በጀት ያንኑ ያህል እጅግ አናሳ በመሆኑ ነው ሲል ዘርዝረዋል ለዚህም ዋናው ምክንያቱ በአመዛኙ በድህነት ውስጥ ያሉ ማህበረሰቦች የሚታመሟቸው የበሽታ አይነቶች ከመሆናቸው እውነታ ጋር የተያያዘ ነው። እነኚህም የበሽታ አይነቶች በተለያዩ ጥገኛ ተውሳኮች፣ ረቂቅ ተዋሲያን፣ ባክቴሪያና የቫይረስ ዝርያዎች የሚመጡ ናቸው። የንጽህና አጠባበቅና ንጹሕ የመጠጥ ውሃ እጥረት የሚያባብሷቸው ስር የሰደዱና የዕለት ተዕለት ህይወትን የሚያሰናክሉ የበሽታ አይነቶች በስፋት ከሚታዩትም መካከል ዝሆኔ፣ ትራኮማ፣ በውሃ ውስጥ በሚራቡ ጥገኛ ተውሳኮች አማካኝነት የሚመጣውና ቆዳን ሰንጥቆ በመግባት ጉበትና ሌሎች ዋና ዋና የሰውነት አካላትን የሚያጠቃው ተላላፊ በሽታ፣ እንዲሁም በአንጀትና በሆድ ዕቃ ውስጥ የሚራቡ ጥገኛ ተውሳኮች እንደሚገኙበት ርዕሰ አንቀጹ ይዘረዝራል። ዛሬ እነኚህ በሽታዎች ቁጥራቸው አንድ ቢሊዮን የሚጠጋ በአብዛኛውም በአፍሪካ በእስያና በላቲን አሜሪካ የሚገኙ ሰዎችን ያጠቃሉ። የታሪክ መዛግብት እንደሚያሳዩትም እነኚህ በሽታዎች ሰለባዎቻቸውን ለምእተ ዓመታት ለአይነ ስውርነትና ለተለያዩ አካል ጉዳቶች እንዲሁም ለህልፈት ጭምር ዳርገዋል። ከትውልድ ወደ ትውልድ በመሸጋገርም በግለሰብና በማህበረሰቦች ላይ የሚያሳድሩት ተጽዕኖ እጅግ አስከፊ እንደነበር ጠቅሶ የታዳጊ ልጆችን የአእምሮ እድገት በማቃወስ የትምህርት ቤት ምዝገባ ያስተጓጉላሉ። ለእነኚህም የሕመም አይነቶች የተጋለጡ አዋቂዎችንም የመስራትና የማደግ አቅም ይቀንሳሉ። እንዳለመታደልም ሆኖ አብዛኞቹ ተጠቂዎች የሕክምና እርዳታ የማግኘት እድል ስለሌላቸው ባልተቋረጠ የድህነትና የበሽታ አዙሪት ውስጥ ይገባሉ። መልካሙ ዜና እነኚህ የበሽታ አይነቶች ከሰው ወደ ሰው እንዳይተላለፉ መከላከልና በቀላል ወጪም በሚገኙ መድኃኒቶች የሚታከሙ መሆናቸው ነው። በ2006 ዓመተ ምሕረትም ዩናይትድ ስቴትስ እነኚህን በሽታዎች ለመቆጣጠር የተሰባሰበውን ዓለም አቀፍ ጥምረት ተቀላቀለች። በጊዜውም የዩናይትድ ስቴትስ መንግስት ዓለም አቀፍ ተራድኦ ፕሮግራም ዩኤስኤአይዲ በበኩሉ በእነኚህ የበሽታ አይነቶች የሚሰቃዩትን ለማከም የሚያስችልና የሕዝብና የግሉን ዘርፍ ያስተባበረ መርሃ ግብር አስተዋወቀ። መርሃ ግብሩም በተለይ ለአደጋው ተጋላጭ የሆኑ የማህበረሰብ ክፍሎችን ለበሽታው እንዳይጋለጡ በመለየት ከመድኃኒት አምራች ኩባንያዎች የተለገሱ መድኃኒቶችን በማሰራጨትና ውጤቱን በመገምገም ላይ ትኩረት አድርጎ በመስራት ላይ ይገኛል። በሌላ በኩል ዩኤስኤአይዲ እንደ አውሮፓውያን የዘመን አቆጣጠር ከ 2006 ዓ ም አንስቶ እነኚህን ቸል የተባሉ በሽታዎች ለማጥፋት ከ1 ቢሊዮን ዶላር በላይ ለግሷል። በዚህም መሠረት የዩናይት ስቴትስ መንግስት ወጪ የሚያደርጋት እያንዳንዷ ዶላር በምላሹ 26 ዶላር በማስገኘት ለህብረተሰብ የህክምና ዘመቻዎች በድምሩ 26.6 ቢሊዮን ዶላር ዋጋ ያለው መድኃኒት ጥቅም ላይ እንዲውል አድርጓል። በዚህም የተነሳ ቁጥሩ ከ500 ሚሊዮን በላይ የሚሆነው ህዝብ ብርቱ ችግር ለሚያስከትሉት ሶስቱ በሽታዎች ህክምና እንዳያስፈልጋቸው አድርጓል። ዩኤስኤአይዲ ከሌሎች በርካታ አጋሮቹ ጋር በመተባበርም ችግሩን ለመቅረፍና አንድ ቀን እነኝህን ከፍተኛ ጉዳት የሚያደርሱ በሽታዎች በማስወገድ ከአንድ ቢሊዮን በላይ የሚሆኑ ሰዎች ህይወት ለማሻሻል በመስራት ላይ መሆኑን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ሰዓታችን እዚህ ላይ ተጠናቋል። በነገ ምሽት ተመልሰን እንመጣለን። ሳስተናግዳችሁ ያመሸውት ሲዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ሲያቀናብርልን ቆይቷል። ኮርኔሌየስም ደግሞ የስርጭት ምህንድስናችን ነበር። ሰላም በደህና ደሩ